The Voice of America. መተከል ዞን በማዘዣ ማዕከል ትእዛዝ ስር እንዲተዳደር ተወሰነ። በመተከል ዞን የደረሱ ጥቃቶችን አስመልክቶ ከአማራ እና ቤንሻንጉል ክልሎች መሪዎች ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በቤንሻንጉል ጉምዝ ክልል የመተከል ዞን ውስጥ አልፎ አልፎ ከሚከሰቱ ችግሮች በስተቀር አንጻራዊ መረጋጋት መስፈኑን ደግሞ የክልሉ ኮሚኒኬሽን ጉዳዮች ጽፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ መለስ በየነ የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ውይይት ከተካሄደ በኋላ ዞኑ በማዘዣ ማዕከል ትዕዛዝ ስር እንዲተዳደር ተወስኗል ብለዋል። ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውንም ጥቃት መመከት የሚያስችል ስራ መስራት እንዳለበት የጋራ መግባባት ላይ ደርሰናል ሲሉም ተናግረዋል። በዞኑ ሰባት ወረዳዎች ስልጠና የወሰዱ ነባርና አዳዲስ ሚሊሻዎችም ከጸጥታ አካላት ጎን ሆነው ሰላም ለማስፈን ይሰራሉ ብለዋል ኃላፊው። ናኮር መልካ በዚህ ዙሪያ ዘገባ አሰናድቷል። የዛሬው ውይይት በቤኒሻንጉል ክልል በተለይም በመተከል ዞን የደረሱ ተከታታይ ጥቃቶችን ተከትሎ የመጣ ነው። የተወያዩትም ከአማራና ቤኒሻንጉል ቤኒሻንጉል ጉሙዝ የክልል መሪዎችና የጸጥታ ኃላፊዎች ጋር መሆኑን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስታውቀዋል። በመተከል ዞን የተከሰቱ ግጭቶችን አስመልክቶ በተካሄደው በዚህ ውይይት ችግሮች መገምገማቸውንም አመልክተዋል። ያሉትን ችግሮች ፈትሸን የአካባቢውን ዘላቂ ሰላም ለማስጠበቅ የሚያስችሉ ቀጣይ አቅጣጫዎችን አስቀምጠናል ብለዋል። ጠቅላይ ሚኒስትሩ ዝርዝር ጉዳዮችን ግን አልጠቀሱም። በቤኒሻንጉል ጉሙዝ ክልል በንጹሐን ዜጎች ላይ የሚፈጸመው ጥቃት አሳሳቢነትም እንደቀጠለ ነው። በዚህ ክልል መተከል ዞን ሰሞኑን በተፈጸመ ጥቃት አስራ ሁለት ሰላማዊ ዜጎች ተገለዋል። የመተከል ዞን ከዚህ ጥቃት በኋላ ስላለበት ሁኔታ የክልሉ ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ መለሰ በየነ እንደሚከተለው አብራርተዋል። ቡድኖች መግመሰቦች ሲፈጥሩ የነበረው የጠጣ ችግር ማህበረሰብ ውስጥ የእርስ በርስ መጠራጠር እንዲፈጠር አድርጎታል። ትኛ አመራርና የዞን የወረዳ እንደዚህ በየደረጃ ያለው አመራር እስከ ጎጥና ቀበሌ ድረስ በመውረድ አሁን የተፈጠረ ያለው የጸጥታ ችግር ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውም ጥቃት መመከት የሚያስችል ስራ መስራት እንዳለበት የጋራ መግባባት ላይ ደርሰን፣ በዛ መሰረት የነበረው አለመረጋጋት ተስተካክሎ አሁን ላይ ከሞላ ጎደል አንጻራዊ ሰላም አለ። በዞን ውስጥ አልፎ አልፎ የሚታዩ ችግሮች ሊኖሩ ይችላሉ። እነሱን ያው አሁንም ተከታታይ የሆነ የህዝብነት ስራዎች ተጠናክረው ቀጥለዋል። ሁሉም የሚደረጉ ውይይቶች የህዝቦችን አንድነት እና አብሮነት ለማጠናከር እዚ አካባቢ በስጋት ለመውጣት ሲፈልጉ የነበሩ ግለሰቦችንም እዛው ለማረጋጋት እና እዛው መደበኛ ስራቸው እንዲሰሩ የተደረገ ያለበት ሁኔታ አለ። ባለፈው መስከረም ወር የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በመተከል ተገኝተው ከከፍተኛ አመራሮች እና ከማህበረሰቡ ተወካዮች ጋር ውይይት አድርገው እንደነበር አቶ መለስ አስታውሰዋል። ከውይይቱ በኋላም የጸጥታ ችግሩን ለመቅረፍ ሁለት አቅጣጫዎች ተግባራዊ የተደረጉ መሆናቸውን አስታውቀዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ከፌዴራል ድርጅትና ፓርቲ አመራሮችን በተሳተፉበት አሁን የተፈጠረ ያለውን የዞኑን ዘላቂ ሰላም እና ራቢ ለመፍጠር ምን መደረግ አለበት የሚል ውይይቶችን አካሂደናል። ከእነዚህ ውይይቶች ተነስተን እንግዲህ ሁለት አይነት አቅጣጫዎች የተቀመጡ አንደኛው አሁን ያለው የፀጥታ ችግር በዞኑ ውስጥ መደበኛ ህግ ማስከበር ደረጃ የሚቻል ስላልሆነ ለሶስት ወራት የሚቆይ ከመስከረም አስራ አንድ እስከ ሶስት ወር ለተበራታይ ወራት የሚቆይ ኮማንድ ፖስት ታውጇል። ሁለት አይነት ተግባራት ናቸው የሚፈጸሙ። አንደኛው ላይ መጀመሪያው ሶስት ወራት የሚቆየው ኮማንድ ፖስት በተለያዩ ጊዜያት ጥቃት የሚፈጽሙ ቡድኖች እና ግለሰቦች በተለያየ መንገድ በዚህ ተግባሩ የተሰማሩ አካላትን ለሕግ ማቅረብ እና የሕግ የበላይነትን ማረጋገጥ ነው። ሁለተኛው አቅጣጫ ደግሞ ጫካ ውስጥ ሸፍተው በየጊዜው ማህበረሰቡ ላይ ጥቃት የሚፈጽሙ እርምጃ የወስዱ አካላትን የፌዴራል መከላከያ ሰራዊትና ፌዴራል ፖሊስ እንደዚሁ የክልሉ ጸረ ሽምቅ ፖሊስ አባላትን ጨምሮ ያው በውቅያም ቢሆን የመደምሰስ ስራዎች በስፋት እየተሰሩ ነው ያሉ በተሰርፈ በዞኑ ሰባት ወረዳዎች ለበርካታ ነባርና አዳዲስ ሚሊሻዎች ስልጠና እየተሰጠ መሆኑን ገልጸው አላማውም ከህብረተሰቡ ጋር ሆነው ዘላቂ ሰላምን ለማስፈን እንዲሰሩ ነው ብለዋል። ኃላፊው ነገር ግን የትጥቅ ችግር በመኖሩ የስጋት ቀጠናዎች ላይ ትኩረት እንደሚያደርጉ ጠቁመዋል። አቶ መለሰ Oh. አዳዲስ ሚሊሻ አባላትን የስልጠና በመስጠት ወደ ማህበረሰቦች ተቀላቅለው እኩ ተግባር ያላቸው በሰላሙ የማይቆሙ አካላት ካሉ በጠጣቦን ሆኖ እንዲካገሉ ለማድረግ ዝግጅት እየተደረገ ነው ያለው። ትጥቅን በሚመለከት አሁን በርካታ ሚሊሻ ነው ያሰለጥነም ያለ ነው። የትጥቅ ችግር አለ በክልሉ ላይ ከሞላ ጎደል። እኛ ያዝነው አታቻ በተለይ ለጥቃቱ ተጋላጭ ናቸው የሚባሉ አካባቢዎች እና ቦታዎችን፣ ቀበሌዎችን ለይተት እነሱን የማስታጠቅ እና ወደ ስራ ውስጥ የማስገባት ስራ ዝግጅት እየተደረገ ነው ያለው። ትጥቅን በተመለከተ ባለፈው ምክትል ጠቅላይ ሚኒስትሩ እንዳሉት የአካባቢ ማህበረሰብ ራሱን ታጥቆ እንዲከላከል እንደ ሀሳብ ያቀረቡት ነገር ነበር እና ርዕሰ ብሔሯ ማለትም ፕሬዚዳንቷ ባለፈው ማንም የታጠቀ ሀይል በኢትዮጵያ ከመንግስት ውጭ እንዳይኖር እናደርጋለን ሲሉ ነበር እና ከእሱ ጋር ተያይዞ የሚጣረስ ነገር አይኖረውም። ሊሆንም አይችልም። መሆንም አይችልም። በማስታጠቅ አይደለም ዘላቂ ሰላም ማሰል የሚችለው ቢ ሊሆን የሚችለው እኛም የተከተልነው ስትራቴጂ ሚሊሻውን በማሰልጠን ሚሊተሪ ትሬኒንግ ከወሰደ በኋላ እሱን የማስታጠቅ እና ከመንግስት መታ አካል ጎን ለጎን አጋጅ እንዲሆን ማድረግ ካልሆነ በስተቀር ሲቪልን ሙሉ በሙሉ ማስታጠቃለን ብንል ማስታጠቅ የምንችልበትም አቅም ላይኖር ይችላል። በዘላቂነት ደግሞ ትጭ ማስታጠቅ ዘላቂ ሰላም ያመጣል ብሎ ማሰብ ያስቸግራል። አንዳንድ ሰዎች እየታጠቁ ነው፣ ለይቶ የማስታጠቁ ሁኔታ አለ ብለው የሚወሩ ወሬዎች አሉ እና ምን ያህል ታማኒ ናቸው? የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ያሉበት ክልል ነው። ወደ መተከል ዞን ስትመጣም በርካታ ብሔሮች ብሔረሰቦች ያሉበት አካባቢ እንደሆነ ታሳቢ በማድረግ ቻ ብንሆና በሚመለከት የሁሉም ብሔረሰቦችን ትብጥር በማካከለ መልኩ ነው ለን ብሎ ስልጠና እየወሰዱ ያሉ ሲታጠቁም፣ በተመሳሳይ ሁኔታ በመንግስት የተለጠኑ ስለሆነ ትብጥሩን በጠበቀ መልኩ ነው የሚታጠቁት ማለት ነው። ባለፉት ሶስት አመታት በኢትዮጵያ ከተደረገው ለውጥ በኋላ በመተከል ዞን ውስጥ የሚታየው ያለመረጋጋት ችግር መንስኤን በተመለከተም የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ተከታዩን ብለዋል። ከለቡ አጋማሽ አካባቢ ነው እነዚህ ችግሮች በስፋት ይስተዋሉ ያሉ ተሻሪ ደግሞ በመተከል ዞን አካባቢ ባሉ ወረዳዎች በጣም ሴሌክቲቭ በሆኑ ወረዳዎች አንድም ያው እዛ አካባቢ ላይ የውስጥም የውጭን ተልኮ ያላ አካላትና ቡድኖች ይኖራሉ ብለን እናስባለን። ከዛ ጋር ተያይዘው ቅድሚያ የመዋቅራችን ጥራት በደንብ መፈተሽ አለብን። መዋቅር ጥራት ሲባል በየ ደረጃ ያለው እኛ አመራር ከክልል እስከ ታችኛውን መዋቅር ድረስ ያለው በአስተሳሰብና በአመለካከት በተግባር ስምሪት ህዝባዊነትን ተላብሰው ትክክለኛ ቁመናን ይዘው ወደ ስራ ከመግባት አንጻር ኃላፊነትን በተገቢ መንገድ ከመውጣት አኳያ ምን ይመስላል የሚለው ነገር የሂስ ግለሂስ ግምገማ መድረኮችን ነው ያካሄድ ነው። ጉድለቶችን አግኝተናል። እነዚያ ጉድለቶች አንደኛ አመራሩ የተሰጠውን ኃላፊነት በአግባቡ ሲወጣ አልነበረም አንዳንድ አካባቢዎች ላይ ችግሮች ሲፈጠሩ የመረጃ ስርዓቱ አጠቃላይ ያን ስትራቴጂ ነው ከመምራት አኳያ የሚታዩ ጉድለቶች ስለሆኑ ፖለቲካዊ እርምጃዎች የህግ ተጠያቂነትን ጭምር ለመውሰድ ጥረት ተደርገዋል። ጥቃት ፈጻሚው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን የተባለ የፖለቲካ ድርጅት ነው ሲሉም ተናግረዋል። አቶ መለሰ በክልሉ የሚንቀሳቀሱ በተለይ ደግሞ የጉህዴን ፖለቲካ ፓርቲ ግን ህዝቦች ዴሞክራሲያዊ ፓርቲ ንቅናቄ የሚባል አለ። ይሄ ነው በዋናነት ጫካ ውስጥ ወታደር አሰልጥኖ ነው አሁን ላይ ጸረ ሰላም ተልኮ ማስፈጸሚያ እያደረገ ያለው። ምንድን ነው ልዩ ፍላጎታቸው? ምናልባት መንግስት ከነሱ ጋር የሚደራደርበት ሁኔታ ሊፈጠር ይችላል። ሰዎቹ ለዛ ዝግጁ ናቸው ወይስ እንዲሁ በጸረ ሰላም ሀይልነት ተፈርጀው ይሄ ሁኔታ የሚቀጥል ይሆናል ለማድረግ ሞክረዋል። የተለያዩ የመደራደሪያ ሀሳቦችን ያቀርባሉ። እነዛን መደራደሪያ ሀሳቦችን ወደ ተግባር አፈጻጸም ሲገባ ተግባራዊ ሆኖ አላገኘ ናቸውም። ነገር ግን ዛሬም ነገም የክልሉ መንግስት ይህ የደረጃ ያለው የክልሉ አመራርም ቢሆን የሚያቀርቧቸው ሰላምን ሊያስገኙ የሚችሉ የመደራደሪያ ሀሳቦች ከሆኑ መደራደሪያ ሀሳቦችን ተቀብለን ሰላማዊ ትግል ለማድረግ ዝግጁ ይሆናል። ምንድን ነው እነሱ የሚያቀርቡት የመደራደሪያ ነገሩን እንግዲህ ምን ያደርግ ይላል እሱ መደራደሪያ ሀሳቦቹ የሚያቀርቧቸውን እሱን በሂደት ገና ያላለቁ ስለሆኑ ይሄ ነው ማለት የመሰለ ነገር ቢሆን ይመረጣል። በሚቀጥለው መረጃ ማግኘት ትችላለን። በዚህ መደራደሪያ ሀሳቦቹ ላይ መግባባት ከቻለን ነገም ዛሬም ተግባብተን እንሰራለን። ብዙ ጊዜ ግን የሚቀርቡ መደራደሪያ ሀሳቦች ከሎጂክ የወጡ ስለሆነ እሱን መቀበል ደግሞ የባሰ ችግር ስለሚፈጥል በትክክለኛና ሪያሊቲ ላይ የተመሰረተ መደራደሪያ ሀሳብና መንግስትም ማየት የሚችለው ነገር ነገም ዛሬም በዝግጅት ሀሳቡን ተቀብሎ ለማስተናገድ ዝግጅት ላይ ነው ያለ ነው። መደራድርን ሰላማዊ ትግል እናርግ የሚሉ ከሆነ ኦኬ መድረኩ ክፍት ነው፣ ገብተው መታገል ይችላሉ። ከዚህ ከጥፋት ተልቆ ገፋ ብሎ ማለት ነው። ከዛ ውጭ ከሆነ ደግሞ ያው መንግስት የጀመረው እስከ መጨረሻው ማጥራትና እርምጃ ውስጥ የማስተካከል ተግባሩ ተጠናክሮን የሚቀጥል ይሆናል ማለት ነው። በመተከል ዞን ከጥቂት ወራት ወዲህ የተከ የተከሰተውን አለመረጋጋት ተከትለው የክልሉ አመራሮችን ጨምሮ እስከ ወረዳ ያሉ አርባ አምስት ሰዎች ከስራ ኃላፊነታቸውን እንዲነሱ መደረጉንና ከአስር በላይ የሚሆኑት ደግሞ ኃላፊነታቸውን በአግባቡ ባለመወጣት ተገምግመው እንደታሰሩ ኃላፊው አስታውሰዋል። በጥቃት ፈጻሚነት እና ከጥቃቱ ጋር ግንኙነት አላቸው በመባል ተጠርጥረው የታሰሩ ሰዎች ቁጥር አምስት መቶ አራት መድረሱን ኃላፊው አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ